ያደረሻችሁ የጋቢና ቪ አድማጮች የዕለተ አርብ ህዳር 17 2014 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። በምሽቱ ፕሮግራማችን ወቅታዊ ጉዳዮችን የሚተነትኑ እንዲሁም የወጣቶችን ህይወት የሚዳስሱ ፕሮግራሞችን አሰናድተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ። ምክንያቱም በእርግጥ ባህላችን ውስጥ ባህላችን የሚከለክለን ስለ ግብረ ስጋ ግንኙነት ማውራት ለሴት ልጆቻችን ኢቨን ለሴት ብቻ አይደለም። ይህ ማስረዳት አለባቸው ብዬ ማስበው ለወንዶቹም ነው። በእርግጥ ባህላችን ውስጥ ባህላችን የሚከለክለን የሰማችኋት በአምቦ ሁለተኛ ደረጃ ትምህርት ቤት የምትማር ተማሪ ስትሆን ከልጅነት ወደ አፍላ ወጣትነት በሚደረገው ሽግግር ወጣቶች በሚያጋጥሟቸው ተግዳሮቶች ዙሪያ በትላንትናው ምሽት ጀምሮ የነበረውን ውይይት ክፍል ሁለት በምሽቱ ይዘናል። ገና ወጣት ናችሁ አዋቂ አይደላችሁም ልትጠብቁ ይገባል ለሚል ሀሳብ ጆሮ አትስጡ። አሁን ደግሞ በሚኒሶታ ግዛት የአውስቲን ከተማ የምክር ቤት አባል የሆኑት ትውልደ ኢትዮጵያዊው ኦባላ ኦባላን ነው የሰማችሁት። በኢትዮጵያ ባለው የፖለቲካ አለመረጋጋትና የሰላም ጦት ዙሪያ አናግረናቸዋል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛቸዋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም መስ the money አመሰግናለሁ ዝመኝሽ በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ የሚያስፈጽመው እዝ አራት አዳዲስ ትዕዛዞች እንዳወጣ ተሰምቷል የመጀመሪያው ከጸጥታ አስከባሪዎች መለያው ጋር የተገናኘ ሲሆን እዙ በማንኛውም ሁኔታ ቦታና ጊዜ የመከላከያ ሰራዊትን የፌዴራል ፖሊስን የክልል ልዩ ልዩ ኃይሎችን የመደበኛ ፖሊስ ዩኒፎርሞች የጸጥታ አካል አባል ያልሆነ ማንኛውም ሰው ለብሶ መገኘትን ከልክሏል የተቋማቱ አባል ሳይሆንና የታደሰ መታወቂያ ሳይዝ ዩኒፎርሙን ለብሶ በተገኘ ማንኛውም ሰው ላይ የጸጥታ አካላት አስፈላጊውን እርምጃ እንዲወስድም አዟል ከዚህ ህግና ስርዓት ውጭ የመለየው ለባሾቹን ዩኒፎርም ለብሶ መገኘት የተልኮ አፈጻጸሙን እያወከ እንደሚገኝም ጠቁሟል በሁለተኛ ደረጃ ማንኛውም ወታደራዊ እንቅስቃሴዎችን የጦር ሜዳ ውሎዎችንና ውጤቶችን በተመለከተ በአስቸኳይ ጊዜ አዋጅ እዝ ስልጣን ከተሰጠው አካል ውጭ በየትኛውም የመገናኛ አውታር መስጠትና ማሰራጨት መከልከሉም ታውቋል በየግንባሩ የሚገኙ የሲቪልና ወታደራዊ አመራሮች ከተሰጣቸው ስምሪትና ተልኮ ውጭ ማንኛውንም ወታደራዊ እንቅስቃሴዎችን የጦር ሜዳ ውሎዎችን እና ውጤቶችን የሚመለከቱ መግለጫዎችን እንዳይሰጡም ተከልክሏል። ህገ መንግስታዊ ስርዓቱ ከሚፈቅደው ውጭ የሽግግር መንግስት ወይንም ሌላ ህገ ወጥ ቅርጽ ያለው መንግስት እመሰረታለን ብለው ተግባራዊ እንቅስቃሴ በሚያደርጉ አካላት ላይም የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ እዙ አዘዋል። ከነዚህ በተጨማሪ የሀሳብ ነጻነትን ሰበብ በማድረግ ልዩ ልዩ የሚዲያ አውታሮችን በመጠቀም የሽብር ቡድን ያላቸውን በቀጥታም ሆነ በተዘዋዋሪ መንገድ በመደገፍ በህልውና ዘመቻ ላይ እንቅፋት እየፈጠሩ ናቸው ያላቸው አካላት ከድርጊታቸው እንዲቆጠቡ የአስቸኳይ ጊዜ እዙ አስጠንቅቋል። በደቡብ አፍሪካ የተገኘው አዲስ የኮሮና ቫይረስ ዝርያ ራሱን የሚለዋውጥና በርካታ ሕዝብ በሚኖርበት የሀገሪቱ ጋውቴንግ ግዛት ውስጥ ባለ ወጣቶች መካከል በፍጥነት እየተሰራጨ መሆኑ አሳሳቢ እንዳደረገው ተመራማሪዎች መግለጻቸውን የሀገሪቱ የጤና ሚኒስትር ጆ ፓላ በትናንትና ዕለት አስታውቀዋል። ኮሮና ቫይረስ ከአንደኛው ሰው ወደ ሌላኛው በሚተላለፍ ጊዜ ራሱን ይለዋውጣል። አዳዲሶቹ ዝርያዎች የህብረተሰብ ጤና ላይ የሚኖራቸው ጉዳትን ለማወቅ ግን ጊዜ እንደሚጠይቅ ተነግሯል። ፓላ በበይነ መረብ በኩል በሰጡት መግለጫ ደቡብ አፍሪካ በኮሮና ቫይረስ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረባት እንደሆነ ተናግረዋል። ተመራማሪዎች አሁን የታየው የቁጥር መጨመር መንስኤ አዳዲሶቹ ዝርያዎች መሆናቸውን ለማወቅ ጥናት እያደረጉ እንደሆነም ተነግረዋል። ቢ.1.1.529 የሚል ስም የተሰጠው አዲሱ ዝርያ ከደቡብ አፍሪካ በተነሱ መንገደኞች አማካኝነት ስዋናና ሆንግ ኮንግም ደርሰዋል። የዓለም ጤና ድርጅት የቴክኒክ ቡድን በዛሬ ሁለት አዲሱን ዝርያ ከመዘነ በኋላ መጠሪያ ስም እንደሚሰጠው ይጠበቃል። የእንግሊዝ መንግስት ከደቡብ አፍሪካና በቀጠናው ካሉ አምስት ሀገራት የሚነሱ በረራዎችን ከዛሬ ጀምሮ እንዳገደም ተሰምተዋል። የሕገ ወጥ ሰዎች ዝውውር መረብን ለመቆጣጠር ይችሉ ዘንድ ፈረንሳይና እንግሊዝ ከአውሮፓ ሀገራት ድጋፍ ጠይቀዋል። እርምጃዎቻቸውን እንደሚያሳድጉም ተናግረዋል። ሀገራቱ ከሰሞኑ በእንግሊዝ መተላለፊያ ወይም ብሪቲሽ ቻናል ከደረሰው አሳዛኝ ክስተት በኋላ እርስ በርስ ሲወቃቀሱ ሰንብተዋል። ክስተቱ በውስብስቡ የሰዎች ዝውውር ችግር ላይ አዲስ ትኩረት እንዲኖር አድርጓል። ከትናንት በስቲያ በአየር በተሞላ ጀልባ የእንግሊዝ መተላለፊያን ለማቋረጥ ሲጥሩ የነበሩ 27 ሰዎች ሰጥመዋል። በስፍራው ከደረሱ አደጋዎች ሁሉ የከፈው ነውም ተብሏል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ህገወጥ ስደተኞች ወደ ፈረንሳይ እንዳይገቡ ለማስቆም የበለጠ ጥረት እንዲያደርጉ ሌሎች የአውሮፓ ሀገራትን ተማጽነዋል። ማክሮን ፈረንሳይ በሰሜናዊ ድንበሯ በኩል ያለውን ቁጥጥር ለማጠናከር፣ በባህር ላይ የሚገኙ ፍልሰተኞችንም ለማዳን የጦር ሰራዊት ሰው አልባ አውሮፕላኖችን ወይም ድሮኖችን እንደሚያሰማሩ አስታውቀዋል። ፈረንሳይ ፍልሰተኞች ወደ እንግሊዝ ለመሻገር የሚረግጧት ስፍራ እንደመሆኗ ከዚህ ላቀ የህብረት ስራ እንደሚያስፈልግ ተናግረዋል። ከቤልጅየም፣ ከኔዘርላንድስ፣ ጀርመን፣ እንዲሁም እንግሊዝ፣ የአውሮፓ ኮሚሽን ሀገራት ጠንካራ ትብብር እንዲኖር እንፈልጋለን ብለዋል ማክሮን። ዘገባው የአሶሺዬትድ ፕሬስ ነው። አምስት የአሜሪካ ሕግ አውጪዎች ከታይዋን ፕሬዚደንት ሳንግዊን ጋር በዛሬው ዕለት ተገናኝተዋል። ያልተጠበቀው የአንድ ቀን ጉብኝት ዩናይትድ ስቴትስ ለራስ ገዟ ደሴት ያላትን የጠነከረ ድጋፍ ለማሳየት ያለመነው ተብለዋል። ከሁለቱ አውራ ፓርቲዎች የተውጣጣው የህዝብ ተወካዮች ቡድን በታይዋን ከሚገኘው የአሜሪካ ኢንስቲትዩት ኃላፊዎች ጋርም ይገናኛል ተብሎ ይጠበቃል። የጉብኝቱ ዜና የተሰማው በታይዋንና በቻይና መካከል ያለው ውጥረት ከአስርት ዓመታት ወዲህ በእጅጉ የባሰው ደረጃ ላይ በደረሰበት ሰዓት ላይ ነው ከጎረጎሰውያኑ 1949 የእርስ በርስ ጦርነት በኋላ ታይዋን ከቻይና የተነጠለች ብትሆንም ቻይና ግን አሁንም እንደ አንድ ሉዓላዊ ግዛቷ ትቆጥራታለች። ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። ለሬዲዮ በቴሌቪዥን እና በቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። በፕሮግራማችን ላይ ላላችሁን አስተያየት ለማካፈል በማህበራዊ ትስስር ሚዲያዎቻችን በፌስቡክ እና በትዊተር ትዊተር ላይ አት ቪኦኤ አምሀሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ከልጅነት ወደ አፍላነት ወይም አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ የሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎች ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችልም ባለሙያዎች ይጠቁማሉ። ይህን መሰረት በማድረግ በትላንትና ዕለት ናኮር መልካ በአምቦት ሁለተኛ ደረጃ ትምህርት ቤት ተገኝቶ ከወደ አፍላነት ዕድሜ የገቡ ተማሪዎች ጋር ውይይት ጀምሮ ነበር። ወጣቶቹ ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ምን መደረግ እንዳለበት ሀሳባቸውንም አካፍለውናል። የስነ ልቦና ባለሙያ አስተያየት ያካተተው የውይይቱ ክፍል ሁለተኛ ክፍል ቀጥሎ ይቀርባል። ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? እስቲ ከተሞክሯችሁ፣ ከጓደኞቻችሁ ተሞክሮ ሊሆን ይችላል። ስማን ጠቅስም እንጂ ይህንን ነገር ተቋቁማችሁ ለማለፍስ ያላችሁ ጥንካሬ ምን ይመስላል? እኔ እስከዛሬ ድረስ ያጋጠመኝ ነገር ቢኖር ማለት ነው ስምንተኛ ክፍል እያለሁ አንዲት ጓደኛ ልክ ፔሪድ እንዳየችው ማለት ነው፣ በጣም ልጅ ነበረች። ያቺ ልጅ እረፍት ስንወጣ እሷ ቁጭ ብላ እያለቀሰች ነበር። ምን ሆነሽ ነው ብዬ ስጠይቃት ነገረችኝ ችግሯ ምን እንደሆነ። የዛሬው እሺ፣ ነገ እንዴት ነው የምመጣው አለችኝ። ከዛን እኔ በጊዜ ወጥቼ ባዮሎጂ የምታስተምረን አስተማሪ ያለችና ቢሮ እሷ ጋር ሂጅ ስነግራት ጠራችና የሚያስፈልጉትን ነገር ሰጠቻት። ከዛ በኋላ ልጅቷ ገብታ በንጋቱ አልመጣችም። ከዛን ለምንድን ነው ያልመጣችው ስላንስ እንዴት ነው የምመጣው እኔ ምንም ነገር የለኝም ብላ ነው የነገረችኝ። ፔሪድ ሲመጣባት ማለት ነው ሁሌም ትቀር ነበር። ከዛን አንድ ቀን እናቷ ጋር ሂጅ። ለምንድነው የሚያስፈልጋት ነገር ማትገዙላት ምና ብዬ ስጠይቃቸው እናቷን እኔ እሱን ስገዛላት፣ ሆዷንስ ማን ይችል አለችኝ። ያው ምን እንደሚያሳይ ታውቃለህ። በአንድ ጎን የኢኮኖሚ ችግርም አለ። እንዲህ አይነት ችግር ሲያጋጥም ደግሞ ያቺን ልጅ እኮ እህቴ ነች። ምንም ብትሆን አብሮ አደጌ ነች። እኔም ተማሪ ሁኝ ምንም ላረግላት ባለመቻሌ አዝናአለሁ ግን ደግሞ ትምህርት ቤት ሄዳ ያቺ ልጅ የሆነ ነገር መጠቀም አለባት። ምክንያቱም እቺ ልጅ እኮ አድጋ ነገ ከሀገር ተረካ የምትሆነው ኮቺ ነች። እና በኢኮኖሚም በኩል ችግር አለና እኔ ያየሁትን ችግር ይሄ ነው። መፍትሄው ይሄ ወደ ትምህርት ቤት ነው ያመጣሁት። እኔ እኮ የተፈጥሮ ጉዳይ ነው። እቺ ልጅ አሁን ያጠፋችው ነገር ምንም የለም ግን ደግሞ ከእናቷ ምንም ነገር ካጣች ከትምህርት ቤት የሆነ ነገር ማግኘት አለባት። መንግስት ይሄ ነገር ላይ መስራት አለበት ነው የምለው። እኔ እንኳን እስካሁን ካጋጠሙ ችግሮች ውስጥ ከጓደኛ ነው። በዚህ በፋይሬጅ ላይ ጓደኛ በያዘችበት ሰዓት ላይ ባልተሰበ ጊዜ ነው መሰለኝ ሴክስ ይፈጠራል። በዛ ግንኙነት አዎ ተፈጠረና ልጅቷ የምታውቀው ነገር የለም ማለት በዛን ሰዓት ለዚህ ነገር የሚያነሳሱ መጠጦችን ተጠቅመዋል። ማለት የሆነ ፕሮግራም ላይ ሄደው መሰለኝ እና ያላስፈላጊ እርግዝና ተከሰተ። በዛን ሰዓት ሁለቱ የሚያውቁት ነገር የለም፣ በአፍላነት እድሜ ላይ ነው ያሉት። ከዛ በኋላ ማለት እንዳታረግዝ የሚያስችላትን መድኃኒት እንዳለ አላወቀችም። በዛን ሰዓት እርግዝና ተፈጠረ። ትምህርቷን እስከ ማቋረጥ ያላስፈላጊ፣ ከቤተሰብ ጋር ያላስፈላጊ ጸብ እስከ መጥፋት ድረስ ደርሳለች እና ለዚህ መፍትሄ ብዬ ደግሞ የማስበው ትምህርት ቤቶች ለሴት ልጆች በአፍላነት እድሜ ላይ በሚሆኑበት ሰዓት እንዲህይንን ነገር እንደሚከሰት ይሄ ማፈር አይደለም። በእርግጥ ባህላችን ውስጥ ባህላችን የሚከለክለን ስለ ግብረ ስጋ ግንኙነት ማውራት ለሴት ልጆቻችን። ኢቨን ለሴት ብቻ አይደለም ይሄ ማስረዳት ማስረዳት አለባቸው ብዬ የማስበው ለወንዶቹም ነው። ቢያንስ ከፍቅረኛቸው ጋር ይሄ ነገር በሚከሰትበት ሰዓት ይሄ ነገር ያለ አስፈላጊ ወሊድ እንዳይከሰት የሚያደርጉ የተለያዩ መከላከያዎች እንዳሉ ሊያስረዳቸው የሚችል አካል ቢኖር እኔ የምፈርደው አንደኛ ቤተሰብ ላይ ነው። ሁሉ ነገር ከቤተሰቡ ነው የሚጀምረው። ከዛ ቀጥሎ ደግሞ ትምህርት ቤት ላይ ነው። ይህንን ነገር ቀድሞ ማስረዳት ቢችል ማስተማር ቢችል ይሄ ሁሉ ነገር ባልተፈጠረ፣ ልጅቷም ትምህርቷን ባላቋረጠች፣ ላልተፈለገ እርግዝና ባልተዳረገች ነበረ እና የማህበረሰቡ ሁሉ ግዴታ ነው ብዬ አስባለሁ። ባህላችን ሊከለክለን ይችላል። ግን ቢያንስ ይሄንን ነገር ቀርፈን ትውልዱን ብናድን ብዬ አስባለሁ። በጣም አመሰግናለሁ። የአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያሳ አብዲሳ በውይይቱ ላይ በአካል ቀርበው ማብራሪያ እንዲሰጡ ፈልጌ ነበረ። ሆኖም በአንዳንድ ሁኔታዎች ሳይሳካ ቀርቷል። በውይይቱ ላይ የተነሱ ነጥቦች፣ በተለይ ከተማሪዎች የተነሱ ነጥቦች አሉ። ከዛ በመነሳት በሳይኮሎጂ ወይም ደግሞ በስነ ልቦና እንዴት ይታያሉ እነዚህ ነገሮች? ወጣቶችስ የሚመጡባቸውን የአካላዊ፣ አእምሯዊ ስሜታዊ ለውጦች እንዴት ተቋቁሞ ማለፍ ይችላሉ? ከውጭም ያሉትን ጫናዎች ከማህበረሰቡ፣ ትምህርት ቤት ውስጥ፣ ከጓደኛ ከሌሎችም ሊሆን ይችላል እና እንዴት ሊያልፉ ይችላሉ? ምን ማድረግ ይቻላል? እነዚህ ነገሮች ላይ በአብዛኛው ማህበረሰቡ በወጣትነት ወቅት በተለይ ይሄ ጉርምስና ተብሎ በሚጠቀሰው የመጀመሪያ ወጣትነት ወቅት የሚከሰቱ መሰረታዊ የአካላዊ፣ የአእምራዊ እና የስነልቦናዊ ለውጦች በአብዛኛው ባህል ውስጥ የሚጠበቁ ናቸው። ነገር ግን አንዳንድ ይሄ ለውጦች ሕጻናት ወይም ቤተሰብ በሚጠብቅበት ወቅት ላይመጡ ይችላሉ፣ ከተለያዩ ምክንያቶች የተነሳ በተለይ ከተፈጥሯዊ ባህሪ ጋር የሚያዙ ነገሮች ይችላሉ። አብዛኛው በእኛ ሀገርም በሌላ ዓለም የተሰሩ ጥናቶች የሚያሳዩት ከሰማንያ ከመቶ በላይ በቀላሉ ሁኔታው ጋር ራሳቸውን አላምደው የሚያልፉ ሲሆን በተወሰኑት ግን ወደ ሀያ ፐርሰንት የሚሆኑ በተለይ ባደጉ ሀገራት ትንሽ ባህሪ ችግር ገጠማቸው እንደሚችል ነው ጥናቶች የሚያሳዩት። እሱ ግዜ ማለት የሚያስፈልጉ መሰረታዊ ሁኔታዎች አሉ። ለምሳሌ የቤተሰቡ ሁኔታ፣ የጓደኛ ሁኔታ እንዲሁም ግለሰቡ ታዊ ጥንካሬ እንደዛም የምጠቀማቸው ወይም የሚያያቸው ሚዲያዎች ልጁ ላይ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ እነዚህ ለውጦች በተለያዩ ነገሮች ጋር እያተ በተለይ ራስን ከለውጡ ጋር አላምዶ ለማለፍ ፖቲቲ አዎንታዊ በሆነ አሉታዊ በሆነ መልኩ ልጆች እንዲያርሱ የሚያደርጉ ብዙ ምክንያቶች ሊኖሩ ይችላሉ። በተለይ እነዚህ ለውጦች ሲያጋጥሙ ከቤተሰብ ከማህበረሰቡ ከትምህርት ቤት ምን ይጠበቃል? ለምሳሌ የወላጅ ተፅዕኖ ሊኖር ይችላል። የጓደኛ ተፅዕኖ ሊኖር ይችላል። ትምህርት ቤትም መምህራን አሉ። ምናልባት በአንዳንድ ትምህርት ቤቶች የማማ ሶስት አገልግሎት የሚሰጡ ሳይኮሎጂስቶች፣ ሶሾሎጂስቶች ሊኖሩ ይችላሉ። ወጣም ስንል የማህበረሰብ አባላት አሉ፣ ሃይማኖት አባቶች አሉ። ከመምሉ የሆነ ኃላፊነት ይጠበቃል። ከቤተሰብ ብንነሳ የቤተሰብ የልጆች አስተዳደግ ሁኔታ ይለያያል። አንዳንድ ወላጅ ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን የሚያከናውኑ አሉ። ውይይት የሚያደርጉ ወላጆች አሉ። ከእንደዚህ አይነት ቤተሰብ ከመጣ አንድ ልጅ ብዙ ጊዜ በምን አካላዊ ሆነ ስነልቦናዊ ለውጦች ላይ ችግር ሲገጥመው አይታይም። አንዳንድ ወላጅ ግን ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን መስመር የለውም። አንዳንዴም አምባገነን የሆኑ ወላጆች አሉ። አንዳንዴ ደግሞ ለልጆቻቸው ጊዜና ቦታ የማይሰጡ ወላጆች ይኖራሉ። በአብዛኛው ችግር የሚገጥማቸው ልጆች ከእንደዚህ አይነት ቤተሰብ የመጡ ናቸው። ስለዚህ አካባቢ ውስጥ ያሉ ሌሎች ሁኔታዎች ናቸው ለን ልጆች እገዛ አድርጎ ልጆች ልጆች ሽግግር እንዲያደርጉ የሚያገዛቸው ቤተሰብ ቀጥተኛ ሆነ ንግግር ከልጆቻቸው ጋር በመመስረት ልጆች የሚጠይቋቸው ጥያቄዎች ላይ ግስሙ ማበራችን መስጠት ይኖርባቸዋል። ቤተሰብ ያጎደለውን ትምህርት ቤት ሊያሟላ ይችላል። ሴቶች የማህበረሰብ አካላት ሊያሟሉ ይችላሉ። ስለዚህ ትምህርት ቤት ምን ያደርጋል? የተለያዩ ክለቦች ይኖራሉ። በእነዛ ክለቦች ውስጥ ከእድገት ሽግግር ጋር የተያዙ ነገሮች ላይ ትምህርታዊ ሚኒስትራዎችን ማዘጋጀት ይቻላል። የስነ ልቦና ወይም ካውንስሊንግ እና ጋይዳንስ ሰርቪስ የሚሰጡ ባለሙያዎች ካላቸው በቀጥታ ካውንስል ማድረግ ይቻላል። ከዛ በተጨማሪ ትሬኒንግ መስጠት ይቻላል። አስፈላጊ የሆኑ ፓኬጅ ስኪሎችን ለእነኝህ ልጆች ማሰልጠን ይቻላል። ከዛም በተጨማሪ ቀጥተኛው ሁኔታ ትምህርትን መስጠት ይቻላል። ባዮሎጂ መመር ካለ ለልጆች ባዮሎጂካል ትራንዚሽን ጋር የተያዘ ነገሮች ላይ በተለይ አካላዊ ለውጡ ለወጣቶቹ የተለያየ የስነ ልቦና ሁኔት ችግሮችን ይዞ ስለሚመጣ በእነዛ ችግሮች ላይ በቀጥታ ትምህርት መስጠት ይቻላል ከዛ ጋር አያይዞ ስለ ሪፕሮዳክቲቭ መጀመር ይቻላል በተለያዩ ሜካኒዝሞች ወጣቶች እድሜ መጀመር ምክንያት የሚያጋጥማቸው የሆነ አካላዊና ስነ ልቦና ለውጦች ጋር ራሳቸውን እንዲያለማምዱ ማድረግ የሚችሉባቸው ዘዴዎች አሉ በጣም ነው የማመሰግነው ያደረግነው ውይይት በዚሁ ተቋጭቷል በሌላ ጊዜ በሌላ ርዕስ እንመለሳለን አመሰግናለሁ ስለተወያያቸው you mm -hmm. mm -hmm. mm -hmm. አምቦ ሁለተኛ ደረጃ ትምህርት ቤት ተማሪዎችና የስነ ልቦና ባለሙያው ከእኛ ጋር ላነበራቸው ቆይታ እጅግ አድርገን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኦባላ ኦባላ ባለፈው ዓመት በሚኒሶታ ግዛት አውስቲን ከተማ በተደረገ ምርጫ አሸናፊ ሆነው የከተማው ምክር ቤት አባል የሆኑ ትውልደ ኢትዮጵያዊ ናቸው። በታሪክ የመጀመሪያው ጥቁር የከተማ ምክር ቤት አባል የሆኑት ኦባማ የወጣቶች ማህበረሰብ አቀፍ እንቅስቃሴ ለትውልድ የሚ ተርፍ ጠቀሜታ እንዳለው ያምናሉ። ከወከሉት የኦስቲን ከተማ በተሻገሩ አፍሪካዊና ኢትዮጵያውያንን የሚመለከቱ ጉዳዮች ድምጻቸውን የሚያሰሙት ኦባላ፣ በተለይ ደግሞ በተወለዱባት ኢትዮጵያ የሚኖሩ ወጣቶች ከተጋፈጡት የፖለቲካ አለመረጋጋት አንጻር ሰላምን የማስፈን ሚናቸው ከፍ ያለ መሆኑን ተናግረዋል። ሀብታሙ ስዩም ከተከበሩ ኦባላ ኦባላ ጋር ያደረገው ቆይታ ቀጥሎ ይቀርባል። ከወከሉት ኃላፊነት አንጻር አንቱ እንበላቸው እንጂ ገና ሰላሳ ዓመት ያልደፈኑ ወጣት ናቸው። ባለፈው ዓመት በሚኔሶታ ግዛት በምትገኘው ኦስቲን ከተማ የመጀመሪያው ጥቁር የምክር ቤት አባል ሆነው ታሪክ ከመስራታቸው በፊት በተለያዩ ማህበረሰብ አገዝ እንቅስቃሴዎች ውስጥ አልፈዋል። ኦባላ ኦባላ ያለ ወጣቶች ንቁ ማህበረሰባዊ ተሳትፎ የሚያተርፍ ህብረተሰብ እንደሌለ ያምናሉ። ጠንካራ የወጣቶች ማህበረሰብ የጎደለው ህብረተሰብ ተሳትፎ አልባ በመሆኑ ይደርቃል። ወጣቶች በማህበረሰብ አቀፍ እንቅስቃሴዎች ውስጥ እንዲሳተፉ ማድረግ ስለ ራሳቸውና ስለ ነጋቸው የሚበጀውን ጉዳይ እንዲማሩ በእጅጉ ይጠቅማቸዋል። እነዚህ ወጣቶች የነገ መሪዎች ናቸው። ስለሆነም ባለፈው ትውልድና በታላላቆቻቸው ላይ ከመመስረት ይልቅ የትውልዳቸውን ፍላጎት ለመረዳት ማህበረሰብ ተኮር እንቅስቃሴዎች ውስጥ መሳተፍ አለባቸው። ስለ ነጋቸው ማሰብና ተሳታፊ ለመሆን ትልቅ እድል አላቸው። ለዚያም ነው መሳተፍ እየሆነ ያለውን መረዳት ለትውልዳቸው ለሚመኙት ለውጥ አካል መሆን የሚያስፈልገው። ወጣቶች በሚኖሩበት ማህበረሰብና በሚጋሯት ሀገር ውስጥ መልካም ልምዶችን ለመትከል፣ አዎንታዊ ለውጦችን ለማምጣት በሚጥሩበት ወቅት ራሳቸውን እንዲጠራጠሩ፣ ለተሻሉ ኃላፊነቶች ገና ለጋ እንደሆኑ የሚያሳስቡ አስተያየቶችን ትኩረት መስጠት እንደማያስፈልግም ይሟገታሉ። የሚያዳምጡኝ ወጣት ወንዶችና ሴቶች እንዲያውቁልኝ የምፈልገው ዝግጅት አይደላችሁም የሚላችሁን ሰው እንዳታምኑት ነው። ገና ወጣት ናችሁ፣ አዋቂ አይደላችሁም ልትጠብቁ ይገባል ለሚል ሐሳብ ጆሮ አትስጡ። መለወጥ ያለበት ነገር ስትመለከቱ መለወጥ አለባችሁ። ለውጥ እስክናረጅ አይጠብቅም። አሊያም ደግሞ የአንድን ሰው ዳግም መወለድ አይጠብቅም። ለውጥ የሚያሻው ነገር ስትመለከቱ በዚያው ቅጽበት መሳተፍ፣ በማህበረሰባችሁ ውስጥ ንቁ ተሳታፊ መሆን ይገባችኋል። ኦባላ የተወለዱት ኢትዮጵያ ነው። ወደ ኬንያ በህፃንነታቸው በስደተኝነት ካቀኑ በኋላ ከጥቂት አመታት በፊት ወደ ዩናይትድ ስቴትስ ተጉዘው የብዙሃንን ትኩረት ያገኙ የከተማ ምክር ቤት አባል ሆነዋል። ከሰባ በመቶ ያላነሰ ህዝቧ ወጣት በሆነባት ኢትዮጵያ የሚሆነውን ሁሉ በቅርብ የሚከታተሉት ኦባላ የሀገሪቱ የሰላም እጦት ያሳስባቸው ይመስላል። የኢትዮጵያ ውስጥ ችግር በኢትዮጵያ መንግስትና በሀገሪቱ ውስጥ በሚኖሩ ህዝቦች መፈታት አለበት ብለው እንደሚያስቡ ባላቸው ኃላፊነት ተጠቅመው አንዳች ነገር ማስረጽም ሆነ ማባባስ እንደማይሹም ይናገራሉ። የወጣቶች ተሳትፎ ነገር ከተነሳ ይቀር ግን የሀገሪቱ ወጣቶች በጦርነት የምትታመሰውን ሀገር ውጥረት ለማርገብ፣ ሰላም ለማስፈን ያላቸውን ኃይል ያውሳሉ። ስለ ራሳችሁ አስቡ። ጠመንጃ መፍትሄ አይሆንም። ለመንግስትም ተሰልፋችሁ ለአማጽያኑ ለማንም ይሁን ስለ ራሳችሁ ማሰብ አለባችሁ። የምር ኢትዮጵያዊ ከሆናችሁ መልካምና ብቸኛ ለሆነው መፍትሄ ምን እያበረከትኩ ነው ብሎ መጠየቅ ያስፈልጋል። ሰላም ቅድሚያ የሚሰጠው ጉዳይ ሊሆን ይገባል። ወጣት ወንዶችና ሴቶች በማያውቁት ነገር ወደ ግንባር ሄደው እንዲሞቱ አልፈልግም። ብዙዎቹ መጠቀሚያ መሆናቸውን አያውቁም። ኢትዮጵያ በምዕራቡ ዓለም የምትከበር ሀገር ነበረች፣ ሲሉ የሚያወሱት ኦባላ አሁን ግን እሳቸው ለስልጣኔ በላይነት ይፋለማሉ ባሏቸው አካላት የተጋጋለው ጦርነት አሉታዊ ሁነቶችን እንዳጎላባት ያትታሉ። ለፊልም የሚወጡ ወጣቶች ለነጋቸው የሚበጅ ውሳኔ እንዲወስኑም ይፈልጋሉ። ከየትኛውም ክልል ሆኑ ከአዲስ አበባ፣ ከኦሮሚያ፣ ከሶማሊያ፣ ከየትም በኢትዮጵያ ውስጥ ያላችሁን ስፍራና ነጋችሁን እንድታስቡ ፈልጋለሁ። ጠመንጃ አንስታችሁ በሌላ ክልል ውስጥ የሚኖረውን አንዱን ወንድማችሁን ልትገድሉ ትችላላችሁ። ዛሬ የምትገድሏቸውና ሌላ ሰው እንድትገድሏቸው የሚነግሯችሁ ሰዎች ጉዳይ የዛሬ አስር ዓመት በሕይወታችሁ ላይ ይንጸባረቃል። ኦባላ ይህንን እምነታቸውን ለወከሏቸው የኦስቲን ከተማ ነዋሪዎችና ምክር ቤትም ከሰሞኑ አስታውቀዋል። የሰላምና አንድነት መልእክታቸውንም በማህበራዊ ገጻቸው በኩል አድርሰዋል። በሺዎች የሚቆጠሩ ወጣቶች ወደ ጦር ግንባር እየተመሙ ባለባት ኢትዮጵያ የሰላም ጥሪያቸው ሰሚ ያገኝ እንደው መጪ ጊዜያት ይነግሩናል። ሀብታም ዚዩም ዋሽንግተን ዲሲ እንግዳውን የተከበሩ ኦባላ ኦባላን እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ እንደቀጠለ ነው። የኦሎምፒክ ሻምፒዮኑ አትሌት ኃይሌ ገብረስላሴ ወደ ጦር ግንባር በማቅናት የኢትዮጵያን ወታደራዊ ኃይል ሊቀላቀል እንደሚችል አስታውቋል። አንድ ስፖርተኛ የሰላም አምባሳደር መሆን እንዳለበት የሚያምነው ኃይሌ ገብረስላሴ ጦርነቱን እንዲቀላቀል መገደዱን የገለጸው ሮይተርስ የደረሰንን ዘገባ እንደሚከተለው አጠናቅሬዋለሁ። ኢትዮጵያዊው በኦሎምፒክ የወርቅ ሜዳሊያ ተሸላሚና ብሔራዊ ጀግና ኃይሌ ገብረስላሴ በሀገር ውስጥ ያሉትን አማጽያንን ለመዋጋት የሚደረገውን ጥረት በመቀላቀል ትልቅ ዋጋ ለመክፈል ፈቃደኛ መሆኑን አስታውቋል። ጦርነት ሲባል እኮ ያው እስከዛው ድረስ ነው። ወደኋላ እኔ እዚህ ፈርቼ የምቀመጥበት ነገር የለም። ምክንያቱም እዚህ ቤት ይመጣላ፣ ቤት ይመጣል ሲመጣ እናቀውም፣ ማን ምን እንደሚያደርግ ነግረናቀውም። በጡረታ ከሩጫ የተሰናበተው የ48 ዓመቱ ሀይሌ ገብረስላሴ ይህን ያለው ጠቅላይ ሚኒስትር አብይ አህመድ ወደ ግንባር በማምራት ከህወሀት አማጽያን ጋር የሚካሄደውን ጦርነት ከፊት ሆነው እንደሚመሩ ካስታወቁ በኋላ ነው። አንድ ዓመት ያስቆጠረው ግጭት በሺዎች የሚቆጠሩ ሰዎችን የገደለ ሲሆን በሚሊዮኖች የሚቆጠሩ ከቤታቸው እንዲፈናቀሉ፣ አራት መቶ ሺህ የሚሆኑ በትግራይ የሚኖሩ ሰዎች ደግሞ ለረሃብ እንዲጋለጡ አድርጓል። 27 የረጅም ርቀት ሪከርዶ ባለቤት የሆነው ሀይሌ አንድ የስፖርት ሰው የሰላም አምባሳደር መሆን እንዳለበት እንደሚያምን ቢገልጽም ወደ ጦርነቱ ለመሄድ መገደዱን ተናግሯል። ስፖርተኛ ሁ የሰላም አምባሳደር ለእኔ አሁን ዘምታለው ብየስል ብዬስል ሰው ይላል አንተ ሽምግልና እያልክ በስፖርት ውስጥ እያለፍክ ስፖርት እኮ ሰላም ነው፣ ፍቅር ነው፣ ምናምን ነው። ሀገር ግን ህልውና ችግር ውስጥ ሲገባ ሀገር ግን አትኖርም አገር የመኖርና ያለመኖር ውስጥ ስትገባ ምንድን ነው የምታደርገው? ሁሉንም በቃ ታፈርሰዋል ማለት ታፈርሰዋል ማለት በቃ በሁሉም ላትገዛም። ባለፈው ወር የትግራይ አማጽያን ወደ ዋና ከተማዋ አዲስ አበባ ለመግባት ማስፈራራታቸውን ተከትሎ ጠቅላይ ሚኒስትር አብይ አህመድ ስድስት ወር የሚቆይ የአስቸኳይ ጊዜ እንዲያውጁና ዜጎች በመታጠቅ ራሳቸውን እንዲጠብቁ ማዘዛቸው ይታወሳል። ዓለም አቀፉ ማህበረሰብ ግን ሁለቱም ወገኖች ጦርነቱን እንዲያቆሙ ሲጎተጉት ቢቆይም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን የጦርነቱ መባባስ ለውይይት የሚደረገውን ጥረት ሊያደናቀፈው እንደ Mitchell's got the ይቀጥላል ከኛ ጋር ስለሆናችሁ እናመሰግናለን። የአፍሪካ ሀገራት ዜጎቻቸው የኮቪድ-19 ክትባት እንዲወስዱ ከፍተኛ ጥረት እየተደረገ ባለበት በዚህ ወቅት ከፍተኛ የሕክምና መርፌ እጥረት እንዳጋጠመ የዓለም ጤና ድርጅት አስታውቋል። በአፍሪካ ከሚኖረው አጠቃላይ ሕዝብ ስድስት ከመቶ ብቻ የኮቪድ-19 ክትባት ማግኘቱን የሚገልጸው ድርጅቱ የመርፌ እጥረት ተከታታይ ክትባቶችን ለመስጠት አዳጋጅ እያደረገው መምጣቱን አሳሳቢ ነው ብሏል። ዝርዝሩ something in the middle. በአፍሪካ የህይወት አድን ክትባት አቅርቦት እጥረት አጋጥሟል። የዓለም የጤና ድርጅት በአፍሪካ ከ አንድ ነጥብ ሁለት ቢሊዮን ሰዎች ውስጥ ስድስት በመቶ የሚሆኑት ብቻ ሙሉ ለሙሉ የኮቪድ-19 ክትባት መውሰዳቸውን አርባ በመቶ የሚሆኑ የባለጸጋ ሀገራት ህዝቦች ከመከተባቸው ጋር አነጻጽሮ አስቀምጦታል። ወደ አህጉሪቱ የሚገባው የክትባት መጠንም በቀጣዩ የጎርጎሮሳውያኑ አዲስ ዓመት እየጨመረ እንደሚመጣ ቢጠበቅም የዓለም የጤና ድርጅት የቀጠናው ዳይሬክተር የሆኑት ማታሺዲሶሞኤቲ ሀገሪቱ ላይ ያለው የመድኃኒት መርፌ እጥረት ሂደቱን ያስረዋል ይላሉ። ከክትባት አኳያ ትልቁን ምስል ስንመለከት የህክምና መርፌዎች ትናንሽ ነገሮች ናቸው። እናም ሁላችንም እንደምናውቀው የህክምና መርፌ ከሌለን ክትባቱን መስጠት አንችልም። ስለዚህ እጅግ አሳሳቢ ርዕስ ነው። የመርፌ አቅርቦት እጥረት ሊኖር እንደሚችልም ስጋት አለ። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በኮቫክስ በኩል በዓለም ዙሪያ ክትባት እንዲዳረስ ይሰራል። ሞኤቲ የኮቪድ-19 ተከታታይ ክትባቶችን ለመከተብ የህክምና መርፌዎች እጥረት መኖሩን የተባበሩት መንግስታት ድርጅት የህጻናት ፈንድ ማስታወቁን በመግለጽ እንዲህ ይላሉ። እንደ ኬንያ፣ ሩዋንዳ እና ደቡብ አፍሪካ ያሉ ሀገራት የሚመጣላቸው ክትባት ተቋቷል። የመርፌ ቅርቦቱን ለማሻሻል ትልቅ የሆነ እርምጃ እስካልተወሰደ ድረስም አፍሪካ ቀውስ ይገጥማታል። በሌላ በኩል ሞኤቲ ግዙፉ የመድኃኒት ማምረቻ ሜሪክ በአፍ የሚወሰድ የኮቪድ-19 ጸረ ቫይረስ መድኃኒት ለማምረት መወሰኑን በማስታወቁም ደስተኛ ናቸው። ይህ ነገር ለውጥ ያመጣ ይሆን? ተስፋ እናደርጋለን። በእንደዚህ አይነት ዓለም አቀፍ ቀውስ ውስጥ በአቅርቦት መካከል ያለውን ክፍተት እያየንም ከዚህ እጅግ ከባድ ከሆነ ወረርሽኝ በመማርና ልምድ በመውሰድ በሀገር ውስጥ እንዲመረት ብዙ የመድኃኒት አምራች ኩባንያዎችም የአሜሪካን ምሳሌ እንዲከተሉ ተስፋ እናደርጋለን። ሞኤቲ ሀገር ውስጥ የኮቪድ አስራ ዘጠኝ እና ሌሎች መድኃኒቶችን ማምረት በድሀ ሀገራት ውስጥ ያለውን የአቅርቦት ኢፍትሀዊነት ለመዋጋት ያለውን ሂደት ያፈጥነዋል ይላሉ። እሳቸው ለክትባትም ቢሆን የተራዘመ እና የፍቃድ መጋራት ቢኖር መልካም ነው ባይ የተሰጣችሁት ያላችሁት ጋቢና ቪኦኤ ነው። ፕሮግራማችን ከመደበኛዎቹ የሬዲዮ መገናኛ ሞገዶች በተጨማሪ በሬዲዮ በቴሌቪዥን ይተላለፋል። ኢትዮ ሳትላይ ታገኙናላችሁ። አሁን በአንድ ሙዚቃ እረፍት አድርገን እንመለሳለን። ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኞሽ የቆየነን። በፕሮግራማችን ላይ አስተያየት ካላችሁ በማህበራዊ ትስስር ገጾቻችን በፌስቡክና በትዊተር አት ቪኦኤ አማሪክ በማለት ልታደርሱን ትችላላችሁ። ለምሽቱ በጀመርነው ሙዚቃ እንሰነባበታለን። የነገሰ ይበለን። መልካም ምሽት። i me suis jaloux pour